ዩ ዊዝ ኤስቢኤስ ሬዲዮ። ወቅታዊ <muchin> ጉዳዮች ከሰላሳ አንድ በላይ የአፍሪካ ሀገራት ፕሬዚዳንቶችና ጠቅላይ ሚኒስትሮች የሰባት ሀገራት የውጭ ጉዳይ ሚኒስትሮችና ምክትል ፕሬዚዳንቶች ከነጋሻ ጃግሬዎቻቸውና ባለስልጣኖቻቸው አዲስ አበባ ናቸው። ወዲህ የህብረቱን ሰላሳ ሶስተኛ መድበኛ ስብሰባ ሊከውኑ፣ ወዲያ ደግሞ እንደየፍላጎቶቻቸው የጎንዮሽ ጉዳዮቻቸውን ሊፈጽሙ በህብረቱ ዋና ጽህፈት ቤት መገኛ ከትመዋል። የመሪዎችን መሰባሰብ ተከትሎ የሁለትዮሽና የጋራ አጀንዳዎቻቸውን ለማስደመጥ ወይም ለመወያየት የተለያዩ አገራት መሪዎች እዚህ ተገኝተዋል። የአገረ ካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ለይፋዊ ጉብኝት አዲስ አበባ ከገቡት መሀል ናቸው። እርሳቸውና አብረዋቸው የመጡት ከፍተኛ የአገሪቱ ባለስልጣናት በየፊናቸው ከኢፌዴሪ ርዕሰ ብሔር ሳህለ ወርቅ ዘውዴ፣ ከጠቅላይ ሚኒስትር ዶክተር አብይ አህመድ፣ ከውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸውና ሌሎችም ባለስልጣናት፣ እንደዚሁም ተወካዮች ትላንትናና ዛሬ ተወያይተዋል። የተለያዩ ጉብኝቶችንም አድርገዋል። ካናዳና ኢትዮጵያ ያሰሩናል ባሏቸው የጋራ የኢንቨስትመንትና የተለያዩ የትብብር ጉዳዮች ዙሪያ መክረዋል። ትሩዶ ለአፍሪካ ህብረት ኮሚሽን አቅም መገንቢያ የሚሆንም 10 ሚሊዮን ዶላር የገንዘብ ድጋፍ ቃል ገብተዋል ተብሏል። ከቀናት በፊት ሰላሳ ስድስተኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ ተካሂዶ ነበር። የአህጉሪትም ኢኮኖሚያዊ እድገት ያሳልጣል ተብሎ ተስፋ የተጣለበት የአፍሪካ ነፃ ንግድ ቀጠና ስምምነት ጉዳይ በህብረቱ ኮሚሽን የንግድና ኢንዱስትሪ ኮሚሽነር አምባሳደር ሙቼንግ አልበርት የደረሰበት ደረጃ ተብራርቷል። ነፃ የንግድ ቀጠናውን ስምምነት 54 አራት አገራት በመጪው ሐምሌ ወር በይፋ እንዲጀመር ፈርመዋል። ከነዚህ ውስጥ ደግሞ 28ቱ በየአገሮቻቸው ፓርላማ በአዋጅ አስጸድቀዋል ተብሏል። ኢትዮጵያ አንዷም ሆኗም ተገልጿል። የኢጋድና የኔፓድ ስብሰባዎችን ጨምሮ ከዚህ ከ33ኛ የህብረቱ መሪዎች ስብሰባ አስቀድሞ ከተከናወኑ የጎንዮሽ ሁነቶች መካከል የአፍሪካ ሴቶችን የሰላምና ደህንነት ሚና ዘካሪ መጽሐፍ ምርቃት ይጠቀሳል። ሴቷ ለሰላም ተነስታለች ሀያ ዓመታት ሀያ ጉዞዎች የሚል ርዕስ የተሰጠው መጽሐፍ በአፍሪካ ህብረትና በተባበሩት መንግስታት ድርጅት የጋራ ትብብር የተዘጋጀ ሲሆን በተመድ የጸጥታው ምክር ምክር ቤት የጸደቀውን ውሳኔ 20ኛ ዓመት ለመዘከር ያለመ ነው ተብሏል። የአፍሪካ ሴቶች በዓለም አቀፍ ደረጃ የላቀ ሚና እንዲኖራቸውም ያነሳሳል ተብሏል። በምርቃቱም አረፋፍዶ የተጀመረው 33ኛ የአፍሪካ ህብረት የመሪዎች ጉባኤ ለአፍሪካ ልማት ምቹ ሁኔታ ለመፍጠር የጦር መሳሪያ ድምጽ ማስቆም የሚል መራሄ ሀሳብን አንግቧል። በተለያዩ የእርስ በርስና የእጃዙር ወይም የውክልና ጦርነቶችና ግጭቶች ለምትበሳቆለው አህጉር ሀሳቡ ቀናኢ ነው ቢባልም ተግባራዊነቱ ግን አጠራጣሪ መሆኑን ልሂቃን ያሰምሩበታል። ወዲህ ለምርጫና ለዲሞክራሲያዊ ስርዓት በእጄ የማይሉ መሪዎች የበዙበት አህጉር በመሆኑ፣ ወዲያ ደግሞ ምዕራባውያንና የአረቡ ዓለም ሀገራት የእጃዙር ወይም የውክልና ግጭት ቀስቃሽ ጣልቃ ግብነቶች ሀሳቡን ገቢራዊ አያስደርጉትም ይላሉ። በአሁኑ ወቅት ከ17 በላይ የአህጉሩ ሀገራት በተለያዩ ግጭቶች ውስጥ መሆናቸውን በመጥቀስ። የሆነ ሆኖ የህብረቱ መሪዎች የጦር መሳሪያ ድምፅን ማስቆም የህልውናችን ጉዳይ ይሁን ብለው ስብሰባ ተቀምጠዋል። በቅርቡ ሕይወታቸው ያለፈውን የቀድሞው የኬንያ መሪ ዳንኤል አራፕ ሞይን በህሊና ጸሎት ዘክሮ በተጀመረው በዚህ የመሪዎች ስብሰባ መክፈቻ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪም እንዳሉት የአፍሪካ አህጉርን የሰላም ሁኔታ ለማሻሻል ጥረት ሲደረግ ቆይቷል ብለዋል። የደቡብ ሱዳን የሰላም ሂደትን የአፍሪካ ህብረት ሰላም አስከባሪ ኃይል በሶማሊያ እንዲቀጥል ማድረግን እንደ ማሳያ ያነሱ ሲሆን፣ ሽብርተኝነትና ጽንፈኝነት መከላከልን ግን የበለጠ መትጋት የሚገባው ጉዳይ ነው ብለዋል። አፍሪካን የማተለቅና አንድነቷን የማጠናከር ህልም የነበራቸው አባቶቻችን የተጠናከረ አህጉራዊ ኢኮኖሚ መገንባት ራዕያቸው ነበር ያሉት የኮሚሽኑ ሊቀመንበር ሙሳ ፋኪ አህጉራዊ ነፃ የንግድ ቀጠና የዚሁ ግምት መዳረሻ በመሆኑ በቅርቡ ይጀመራል ሲሉ አረጋግጠዋል። ሙሳፋኪ ትኩረት ከሰጧቸው ጉዳዮች አንዱና ሌላኛው ደግሞ ወቅታዊው የኮሮና ቫይረስ የተመለከተው ነው። እንደ እርሳቸው አባባል ለቻይና አጋርነት የምናሳይበት ጊዜው አሁን በመሆኑ ቻይና ባጋጠማት ወቅታዊ ችግር ሕብረቱ ከጎኗ ይቆማል ብለዋል። ሙሳፋኪ የክፍለ ዘመኑ የሰላም ዕቅድ የተባለው የአሜሪካው ፕሬዚደንት ዶናልድ ትራምፕ የመካከለኛው ምስራቅ ዕቅድ ፍልስጤምን ያገለለ በመሆኑ ያልተገባ ሲሉ ተችተውታል። ሕብረቱም እንደማይደግፈው አሳውቀዋል። ከግብ ገልጾ ፕሬዝዳንት አልሲሲ መንበረ ሰብሳቢነቱን በይፋ የተቀበሉት አዲሱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ሌላኛው የህብረቱ የመሪዎች ስብሰባ ተናጋሪ ነበሩ ራማፎዛ የ2020 የህብረቱን አንኳር አቅጣጫዎችና የራሳቸውን የሊቀመንበርነት ሚና በገለጹበት ንግግራቸው በድህነት መኖር ሊበቃ ይገባል ሲሉ ጀምረዋል የ2063 አህጉራዊ የእድገት እቅድ እንዲሳካ የሰላምና ደህንነት ጉዳዮች እንዲጠናከሩ ስራ አጥነት እንዲቀረፍና የሴቶች ተሳትፎ እንዲጨምር መሪዎች ሊሰሩ ይገባል ብለዋል በፖለቲካ በኢኮኖሚ በመልካም አስተዳደርና ሰላም ሰላምን በማረጋገጥ ረገድ አህጉራዊ ትብብር መጎልበት አለ አይባልም ያሉት ራማፎዛ አንድነቷ የጠነከረና ግጭት የማይፈታተናት አፍሪካ እንድትኖረን እንሰራለን ሲሉ ተናግረዋል። የአፍሪካ ሕብረት መዋቅር በሴቶችና ወንዶች መሳ ለመሳ ሊሆን እንደሚገባም አሳስበዋል። በህብረቱ ሰላሳ ሶስተኛ የመሪዎች ጉባኤ ለመሳተፍ በክብር እንግድነት የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው የአፍሪካ ችግር የሚፈታው በአፍሪካዊ የአመራር ጥበብና በአፍሪካውያን ነው የዚህ ጥረት በውጤትም በጋራ ስንሰራ ያየሁ በመሆኑ እመሰክራለሁ ብለዋል። ተመድ ዋና ጸሐፊው ጉተሬዝ ረዘም ባለውና በድህነት ቅነሳ በአየር ንብረት ለውጥና በሰላም ጉዳዮች ላይ ባጠነጠነው ንግግራቸው እንደገለጹት ሩቅ አላሚ የአፍሪካ የፖለቲካ ህብረትና የተመድ ትብብር ማዕቀፍ ያስፈልጋል ብለዋል። በሉላዊነት ሰበብ አፍሪካን በንግድ የሚዛናዊነት ቅኝ መግዛት ሊቆም ይገባል። ለዚህም የዓለም የንግድ ሚዛን መመቻመች ይኖርበታል ብለዋል። የውክልና ጦርነቶችን ጨምሮ የአፍሪካ ሀብቶችን እየዘረፉ ማሸሽ እንዲቀርና በሙስናና ታክስ ማጭበርበር የተመዘበረው የአፍሪካውያን ሀብት ወደ ባለቤቶቹ እንዲመለስ ዓለም አቀፉ ማህበረሰብ ሊተባበር ይገባል ሲሉም አጽንኦት ሰጥተዋል። አፍሪካ ባልዋለችበት የአየር ንብረት ለውጥ ጦስ ገፈት ቀማሽ መሆኗን ያወሱት ጉተሬዝ የበካይ ጋዝ ልቀት አለ መባል እንደሌለበት ሌላው ትኩረት የሰጡት ነጥብ ነበር። ጉተሬዝ የዓለም ሰላም በተለይም የአፍሪካ ሰላም እጦት ከጊዜ ወደ ጊዜ አሳሳቢ እየሆነ ነው ያሉ ሲሆን የጦር መሳሪያ ዝውውር መጨመር፣ የሽብርተኝነትና አክራሪነት መጠናከር እንዳሳሰባቸውም ገልጸዋል። የአልሻባብ ማንሰራራት፣ የቦኮ ሐራም እንቅስቃሴ፣ የሳህል ቀጠና ትርምስና የሊቢያ ቀውስ የአፍሪካ የሰላም ድንቅ ራዎች መሆናቸውን አውስተዋል። ጉተሬዝ ለአፍሪካ ሰላምና ዕድገት ከህብረቱ ጋር በቅርበት እንደሚሰሩ አረጋግጠዋል። 33ኛው የአፍሪካ ህብረት የመሪዎች ጉባኤ በሁለት ቀን ቆይታው የተኩስ ድምፅን ስለማጥፋት ያተኮረውን መሪ ሀሳቡን የሚያጠናክሩ ልዩ ልዩ ውሳኔዎችን፣ እንደዚሁም የአጀንዳ 2063ን አፈጻጸም ሪፖርትን በመገምገም የሚጠናቀቅ ይሆናል። ለኤስቢኤስ ራዲዮ ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ።